ሁለቱ ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት የዲሞክራቲክ ፓርቲ እጩዎች ለሁሉም አሜሪካውያን በተለይም መካከለኛ ገቢ ላላቸው ዜጎች እንደሚሰሩ ለማሳመን ከፍተኛ ጥረት አድርገዋል። ትናንት ማታ ባካሄዱት ክርክር የቀድሞዋ ውጭ ጉዳይ ሚኒስትር ሂላሪ ክሊንተን እና የቬርሞንቱ ሴናተር በርኒ ሳንደርስ ትናንት ማታ ሚልዋኪ ዊስከንሲን ውስጥ ነበረ የተከራከሩት። ማይክል ብራውን ዘግቦ፣ ሰለሞን ክፍሌ ያቀርበዋል። ስለሚያስፈልጋቸው ፕሬዚደንታችንን አስመልክቶ ከሰናተር በርኒ ሳንደርስ የቀረበውን አይነት ትችት የምጠብቀው ከሪፐብሊካን ፓርቲ ወገን ነበር። ፕሬዚደንት ኦባማን ለመተካት የዲሞክራቲክ ፓርቲውን ውክልና ለማግኘት ከቀረበ እጩ ተወዳዳሪ ግን አልጠብቅም። ማዳም ሴክሬተሪ አሃ ማዳም፣ የውጭ ጉዳይ ሚኒስትር የሰነዘሩት አስተያየት በጣም ዝቅተኛ ነው። አንደኛችን ባራክ ኦባማን በመቃወም ተወዳድረናል። እኔ ያኔ በእጩነት አልቀረብኩ ነበር። ሁለቱ እጩ ተወዳዳሪዎች እነዚህን የመሳሰሉ የቃላት ጦርነቶች ያካሄዱት ሴናተር ሳንደርስ በሳምንቱ መግቢያ ላይ በኒው ሃምፕሸሩ ቅድመ ምርጫ ከፍተኛ ድል ከተጎናጸፉ በኋላ ሂለሪ ክሊንተን በዚህኛው ክርክር ላይ ብልጫ አሳይተው ሁኔታውን ለመቀልበስ በያዙት ጥረት ነው። ለማንኛውም በተለይ ወደ ደቡብ ካሮላይና በሚያመሩበት ወቅት የአፍሪካውያን አሜሪካውያንና ላቲኖዎችን ድምፅ ለማግኘት ሁለቱም ተወዳዳሪዎች ጠንካራ ሆነው ቀርበዋል። ስህተቶቻችንን እየደበቅን መኖር መቀጠል የለበትም፣ መፍትሄ ልናገኝላቸው ይገባል። ዛሬ የተወለደ አፍሪቃዊ አሜሪካዊ ሕፃን መጻይ ዕድሉ እስር ቤት ከሆኑ ሰዎች ከአራቱ አንዱ ይሆናል። ይህ ሐቅ ፈጽሞ ተቀባይነት የሌለው ነው። when we talk about criminal justice reform and ending the era of mass incarceration we also have to talk about jobs education ስለፍትህ አሰራሩ መሻሻል እና የብዙሃን በወይኔ መታጎር ማብቃት እንዳለበት ስንናገር በዚያው አንፃር ስለ ሥራ ፈጠራ ስለ ትምህርት መስፋፋት ስለ መኖሪያ ቤቶች እጥረትና ማህበረሰቦች የተሻለ ኑሮ ማግኘት ስላለባቸው ሌሎች ጉዳዮችም መናገር አለብን። ከትላንት ማታው የሚልዋኪ ዊስኮንሲን ክርክር በኋላ ሚስ ክሊንተን በዩናይትድ ስቴትስ ኮንግረስ አፍሪካ አሜሪካውያንን ከሚወክለው ወገን ዋና የተባለውን የፖለቲካ ድጋፍ ማግኘት ችለዋል። ያም ሆኖ ግን ሚስ ክሊንተን ከሁለት ሳምንታት በኋላ ሳውስ ካሮላይና በሚደረገው እጅግ አስፈላጊ ነው በሚባለው ቅድመ ምርጫ ያግዛቸው ስለመሆኑ ግልጽ አይደለም።